የኮሮና ቫይረስ ወረርሽኝ የማህበረሰብ ጤና ላይ ካደረሰው ትልቅ ቀውስ ባልተናነሰ የዓለም ኢኮኖሚንም አቃውሷል። በተለይ ወረርሽኙ በአነስተኛ የንግድ ዘርፎች ላይ የነበረው ጫና የበረታ ሲሆን ብዙዎችም ከገበያ ውጪ እንዲሆኑ አድርጓቸዋል። ይህ ጫና ካረፈባቸው አነስተኛ የንግድ ተቋማት መካከል አንዱ የሆነው በአሜሪካ ሀገር ቨርጂኒያ ግዛት የሚገኘው ዘመን የጉዞ ወኪል አንዱ ሲሆን የድርጅቱ ባለቤት ቨርሳቤል መላኩ ድርጅቷ ከስራ ውጪ በሆነበት አንድ አመት ውስጥ በሰሜን አሜሪካ ለሚኖረው ኢትዮጵያዊ ማህበረሰብ ነጻ የማማከርና የመረጃ አገልግሎት በመስጠት ስታገለግል ቆይታለች። እነዚህም በጎ ስራዎቿና ተቋሟን ወደ ስራ ለመመለስ የምታደርገው ጥረትን አስመልክቶ ስመኝሽ ቆየ አናግራታለች። ቀጥሎ ይቀርባል። ሰላም ጤና ይስጥልኝ እንደምን አላችሁ ደህና ናችሁ ወይ ለማታውቁኝ ሰዎች ቬርሳቤል መላኩ እባላለሁ የዘመን ትራቨል ኤጀንት ባለቤት ነኝ ዛሬ እንግዲህ አዲስ መረጃ ይዤ መጥቻለሁኝ ቨርጂኒያ ዲሲና ሜሪላንድ ለምትኖሩ ሰዎች በአንኤምፕሎይመንት ምክንያት በዚህ ሰዓት ቤት ያላችሁ ሰዎች መማሪ የምትፈልጉ ሰዎች ትሬኒንግ መውሰድ የምትፈልጉ ሰዎች እነዛን አሳያችኋለሁ ማለት ነው ቀደም ሲል የሰማችሁት ቬርሳቤል መላኩ በድርጅቷ ስም በተከፈተው የዩቲዩብ ማህበረሰብ ትስስር አገልግሎት አማካኝነት ለደንበኞቿና ሌሎች ኢትዮጵያውያን በነጻ ከምታደርሰው የምክር አገልግሎት ላይ የተቀነጨበ ነው። የሁለት ልጆች እናት የሆነችው ቬርሳቬል የአሜሪካንን ከባድ ኑሮ ተቋቁማ ልጆቿን ከቤትና እያሳደገች ጎን ለጎን በተማረችው የጉዞ ወኪልና የማማከር ስራ የራሷን ድርጅት ከፍታ መስራት ከጀመረች አራት ዓመት አስቆጠራለች። በጣም ከባድ ነው ማለት እናትነቱ ራሷ አለ እኛነን ቤት የምንሰራው ስራዎች እኛነን፣ እናቶችም እኛነን፣ ጓደኞችም እኛነን፣ ባላችንም አለን። ለባለቤቶቻችን የምናደርገው ነገር አለ፣ ፋሚሊ አለ፣ ለቤተሰብ የምናደርገው አለ። እና ብዙ ነገሮች አሉ። ሁላችንም አሜሪካን ሀገር ላይ ቢዚ የሚለውን ነገር እንጠቀማለን። ግን የምወደውን ነገር ነው ያገኙት። የመጀመሪያ ነገር ለእኔ ቢዝነሱ ብቻ ሳይሆን ይሄ ቢዝነስ ሰዎች ጋር እንድደርስ ነው እያደረገኝ እኔ ደግሞ ሰው በጣም እወዳለሁኝ፣ እና ያ ነው ትልቁ ነገር ብዬ የምለው። ቬርሳቬልን ከንግድ ስራው ጎን ለጎን የሚያስደስታት ከጉዞ ጋር በተያያዘ ለደንበኞቿና ማንኛውንም መረጃ ለሚፈልጉ ኢትዮጵያውያን በዩቲዩብ አማካኝነት የምትለቃቸው ቪዲዮዎች ናቸው። ሰዎች ከሀገር ሀገር ለመጓዝ ምን ያስፈልጋቸዋል? ለጉዞ እንዴት መዘጋጀት ይቻላል? ከሻንጣ ውስጥ መጥፋት የሌለባቸው እቃዎችና ሌሎች ከአየር መንገድ ጋር የተያያዙ ጉዳዮች ለታዳሚዎቿ ከምታደርሳቸው መረጃዎች ጥቂቶቹ ናቸው። ከሁለት መቶ አስራ አምስት በላይ ቪዲዮዎችን ሰርቻለሁ። ለምሳሌ ከትራቭል ጋር እየተያዙ ማለት ነው፣ ፓስፖርታቸውን እንዳይረሱ፣ የት ኢምባሲ መሄድ እንዳለባቸው፣ ህጻናት ይዘው ሲሄዱ ምን ማድረግ አለባቸው፣ ጭርጉዞች ደግሞ ምን ማድረግ አለባቸው፣ ምን አይነት ፎር መሙላት አለባቸው ትራቭል ከማድረጋቸው በፊት፣ ለወጣቶች የሚሆን ለአረጋውያን የሚሆን እንደገና ደግሞ ኦቲዝም ያለባቸው ህጻናቶች አሉ፣ እነሱን ይዘው ደግሞ ሰዎች ትራቭል ሲያደርጉ ምን ማድረግ አለባቸው፣ ሙሽሮች ሲሆኑስ በምን አይነት መልኩ ሆኖ የሙሽራ ቀሚሷን ይዛ መሄድ ያለባት የሻንጣ አይነቶችን፣ እንደዚህ የመሳሰሉትን ነገሮች በጣም ብዙ ስራ ነበረና ይሄ በጣም አንደኛ የኔን ቢዝነስም እንዲያድርግ አድርጎልኛል። ሁለተኛ ደግሞ ህዝቤን እንድረዳ ትልቅ ባሉ የሚሰጠው ነገር ነው። የኮሮና ወረርሽኝ አለምን እያስጨነቀ ባለበት በዚህ ወቅት ታዲያ በተለይ በአነስተኛና ና መለስተኛ የንግድ ተቋማት ላይ ከባድ ጫና በማስከተሉ ለአራት ዓመታት አገልግሎት ሲሰጥ የቆየው ዘመን የጉዞ ወኪልም ስራውን እንዲያቆም ተገደደ። የቬርሳቤል ስራ ግን አልተቋረጠም። ቬርሳቬል ከኮቪድ-19 ጋር ተያይዞ በጉዞዎቹ ላይ የተደረጉ አዳዲስ ለውጦችን በተለያዩ ማህበራዊ ድህረ ገጾች በመጠቀም መረጃዎችን ማድረስ እንደቀጠለች ትናገራለች። ብዙ ሰዎች ትኬት ገዝተው ምን ማድረግ እንዳለባቸው ራሱ አያውቁም እና እንደሱ አይነት አድቫይዞች እንሰጥ ነበረ። ኢትዮጵያን ኤርላይንስ እንደዚህ እንደዚህ አይነት ህግ አውጥተዋል፣ ኤምሬቶች እንደዚህ አይነት ህግ አውጥተዋል፣ ፔናሊቲያቸው እንደዚህ ነው፣ ይህን ያህል ጊዜ መርዘም ይችላል፣ ስለዚህ ትኬታቸው እንደዚህ ያድርጉ የሚሉ ምክንያቱም ኦልሞስት ሁሉም ጋር ነው የደረስኩት ማለት ይችላለሁ እና ኢሮፕ ያሉትንም አረብ ሀገር ያሉትንም የሁሉንም እያየሁኝ ሀሳቦችን እናገር ነበር እና እነዛ ነው ያደረኩት ቬርሳቪል ለህብረተሰቡ የምታደርሰው መረጃዎች በጉዞዎች ላይ ብቻ የተገደቡ አይደሉም በአሜሪካን ሀገር የሚኖሩ ኢትዮጵያውያን ኮቪድ አስራ ዘጠኝ ያደረሰባቸውን ጫናዎች መቋቋም የሚያስችሉ ማንኛውንም መረጃዎች እየሰበሰበች ባለሙያዎችን እየጋበዘችና ና በግል በማማከር አገልግሎቶች ትሰጣለች። ታዲያ ቬርሳቬል በግሏና በድርጅቷ በኩል እየሰጠችው ባለችው የበጎ ስራ አገልግሎት በርካታ ኢትዮጵያውያን ከነበሩበት አጣብቅኝ እንዲወጡ ሆነዋል። ቤት ኪራይ መክፈል አቃታቸው ኢንሹራንስ ለተቋረጠባቸው ስራ ላጡና የንግድ ተቋሞቻቸው ለተዘጉባቸው፣ ከመንግስትና ከተለያዩ አካባቢዎች የሚሰጡ ጥቅማ ጥቅሞችን በመጠቆም አንዳንዴም ማመልከቻዎችን እንዲሞሉ በማገዝ መፍትሄ ማምጣት ችላለች አንኤምፕሎይመንት መሙላት አንችልም ብለው ያሰቡ ሰዎች ግን እንደዚህ እንደዚህ ካደረጋችሁ ኳሊፋይድ ናችሁ አንኤምፕሎይመንት ማግኘት ትችላላችሁ የሚለውን ነገር ሰምተው ተከፍሏቸው ደውለው የሚያመሰግኑኝ ሰዎች አሉ የቤት ኪራይ ተከፍሎላቸው ደውለው እያመሰግኑኛልና አንዴ የማረሳው አቶ መሀመድ የሚባሉ ሰውዬ ናቸው የደወሉልኝ በጣም የሰውዬው ምርቃት መቆም ራሱ አልቻልኩም እና ከሚገባው በላይ መረቁኝ እና በጣም ገረመኝ። ገባሽ ለኔ ያ ነው ትርፌ፣ ያ ነው በቃ። በገንዘብ መለወጥ የማይችል ነገር የሰው ህይወት ሲቀናለት ማየት፣ ሰዎች ተሳክቶላቸው ማየት፣ ሲንግማ የሚሆኑ ሰዎች እንባቸው ሲታበስ ማየት፣ ለእኔ ከዚህ ላይ የሚያስደስተኝ ነገር የለም እና አንድ እናት ደግሞ ማረሳ ደውላ በዚህ ሰዓት ቆሜን ላመሰግንሽ አልችልም፣ ተንበርክኬን ማመሰግንሽ ብላ እያለቀሰች ነበረ የምታመሰግነኝ እና በጣም ብዙ መረቀችኝ እና አሁን ይህም በገንዘብ ይቀይራሉ አልቀይረውም። ዩ ካንት ሰው ማፍራት ቀላል ነገር አይደለም። ለመሆኑ መረጃ በስፋት በሚሰራጭበት አሜሪካን ሀገር ውስጥ የሚኖሩ ኢትዮጵያውያን በአካባቢያቸው ስለሚሰጡ አገልግሎቶች መረጃ በማጣት ለምን ችግር ውስጥ ይወድቃሉ? ለቬርሳቬል ያነሳንላት ጥያቄ ነበር። ሶሻል ሚዲያ ላይ ያለን ሰዎች ወይም ደግሞ በጣም ትልልቅ ሚዲያ ላይ ያሉ ሰዎች የሰውን ህይወት የሚቀይሩ ኢንፎርሜሽኖችን እየሰጠን እንዳልሆነን አስባለሁን ብዙዎቻችን ይሄንን ብናደርግ ብዙ ሰው ጋር መድረስ እንችላለን። ስለዚህ በእኛ ኢንፎርሜሽን በምንሰጠው ሰዎች መካከል ላይ ትልቅ ችግር አለ ብዬ አስባለሁ። ሌላ በህዝቡ ላይም ደግሞ በጣም ትልቅ ችግር እንዳለ አስባለሁ። ምንድነው ኢንፎርሜሽንን ለማወቅ ወይም ደግሞ ትክክለኛ መረጃ ለማግኘት ብዙዎቻችን ጥረት እንደማናደርግ አያለሁኝ። አንዳንዱ ሰው የሚፈልገውን ነገር ጉግል አድርጎ ሊያገኝ ይችላል። ግን ከሌ ነግሮኛል፣ ኦኬ፣ ከሌ ማካለ ልክ ነው የሚለውን ነገር እናስቀድማለን እንጂ በራሳችን ገብተን አናይም ያ በጣም በጣም በጣም ይጎዳናል። ቬርሳቬል በተለያዩ ማህበራዊና ኢኮኖሚያዊ ችግሮች ዙሪያ መረጃዎችን አሰባስባ ለህብረተሰቡ ለማድረስ የምታደርገው ትግል እሷንም አንዳንዴ ይፈትናታል። አረብ ሀገር ያሉትን ሰዎች ስሰራ ሰአታችን አይገጣጠምም። ምክንያቱም እኛ የምኖረው አሜሪካን ሀገር ነው፣ እነሱ የሚኖሩት አረብ ሀገር ነው እና ከስራ ሲወጡ ማናጀሮቹ ጋር እየደወልኩኝ ጊዜ እያመቻቹልኝ ምናምን ነበር እና ኦልሞስት አንዳንድ ቀን ቁጭ ብዬ ባለውበት ይነጋ ነበር። እና አንድ ጊዜ በጣም ቶሎ ቶሎ እያልኩኝ ቪዲዮ በምሰራ ሰአት ትንሿ ልጃችን ትምህርቷ ላይ ደከመች። ያ በጣም ለእኔ በጣም ቻሌንጅ የሚያደርገኝ ጊዜ ነበረ። ምክንያቱም ቶሎ ቶሎ በቀ ያለኝ ነገር የሚሰጠው ኢንፎርሜሽን አንዳንዴ ለቤት የቤት ኪራዩ ከዚህ እስከዚህ ቀን ነው ብለው ቀን ያወጣሉ። ያንን ቀን ሚሳደረጉ ማለት ሰዎቹ ያ ብር አይሰጣቸውም ማለት ነው እና የዛን ያህል ነበረ የምሰራው። በጣም የሚገርሙ ከባድ የሆኑ ጊዜዎች ግን የፍቅር ጊዜዎች ነው ያሳለፍኩት። እነዛን ጊዜያቶች ሁሉ በፍቅር ነው ለእኔ ሳረጋች የነበረው እና ቅንነት ትልቅ ዋጋ አለው ትላለች ቬርሳቬል። በወረርሽኙ ምክንያት ድርጅቷ ተዘግቶ በቆየበት አንድ አመት ጊዜ ውስጥም ለህብረተሰቡ መልካም በማድረግ በችግር ወቅት ባህልንና ማህበራዊ ሴትን አለመዘንጋት ዋጋ እንዳለው አሳይታለች። የወረርሽኙ ጫና አልፎ በቅርቡ ወደ ስራ ስትመለስም የድርጅቷ መልካም ስራ ቀድሞ እንደሚጠብቃት እርግጠኛ ናት። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።